ፎቶግራፊ የጀመርኩ ከአምስት ከስድስት ዓመታት ወዲህ ነው። ከዛ በፊት ለስዕል የተለየ ፍቅር ነበረኝ። ልጅ መሆኔ ስዕል ትምህርት ቤት ገብቼ የነበረ የተወሰነ ጊዜና ወደዛ ያለኝ ስሜት ነበረ። ከዛ በተጨማሪ ደግሞ በቤት ውስጥ አባቴ ትልቅ ተጽዕኖ እንዳደረገ አስባለሁኝ። የድሮ ወይም በፊት እህቶቼና ወንድሜን ፎቶግራፊ ያነሳ ነበርና ብላክ ኤንድ ዋይት ፎቶዎች በቤት ውስጥ አይ ነበርና ተጽዕኖ ያደረገችልኛል። ከጊዜ በኋላ ግን ራሴ ትንሽ የካሜራ ገዛሁኝ። እዛ ፎቶ ማንሳት ጀመርኩ። ያው አካባቢ ያለውን ነገር በሙሉ እንግዲህ አዲሱ ስትሆኑ ያው ትሞክር ያለሽ አዲስ ነገር ለመግለጽ እና ከዛ ወዲያ ያው የበለጠ ፎቶግራፊ ትልቅ መሳሪያ እንደሆነ ስረዳ ገዛ ፎቶግራፊ ጀመርኩ። ሰው የተጠቀመበት ካሜራ ነበር እና ለኔ ትልቅ ነገር ነበረች ያቺ ካሜራ። ከዛ ግን ከጊዜ በኋላ የተጠቀማቸው ወይም ያነሳኋቸው ፎቶዎች አንድ ትንሽ ጋዜጣ ሰራ ነበር እና እዛ ላይ ፎቶዎቹን በሙሉ እራሴ ነበርኩኝ ኤዲት ማደርጋቸው እና ያው ሰዎች የተለያየ አስተያየት ሲሰጡ የሚው ጥሩ ነው በርቺ የሚል ነበር ሳይ የበለጠ ገፋፋኝ የፎቶግራፊን ጥላት ማስር ገብቼ የተማርኩት አይደለም። ነገር ግን የተለያዩ ድሎችን የተጠቀምኩት ወይም ራሴ በማስተማር ያገኘ ነገር ነው። እናም ከዛ ባለፈ ደግሞ በማንበት ሰዎችን ስራዎች ከዚህ በፊት ከዚህ በፊት ያሉ ፎቶግራፈሮች ምን አይነት ስራ ተቷል ነው በማለት የተረዳሁት ነገር ነው የበለጠ ሱ የጎለለተ ልኝ ስቱዲዮ የለኝም። ነገር ግን የምሰራው የፎቶ አይነት የዶክመንተሪ ፎቶግራፊ ይባላል። ይህ ማለት የአንድን ታሪክ ወይም ረዥም ጊዜ ባለ ሂደት ውስጥ የምታሳይበት መንገድ ነው እና ይህም አንድ ሊስትሮል መንገድ ላይ ዳዝ ላመጠር ግልጫ እየሆኝ እና በገጣሚ ሳንሳይ ያንን ታሪክ ማሳየት ፈለግኩም ጽ ልጅቷን ፎቶግራፍ ፍቃድ ጠየኳት፣ ጠየቋት ተስማማ። የአዊፋን ታሪክ ካገኘው ጊዜ ጀምሮ መከተል ጀመርኩኝ። እና የበለጠ ያ ሁኔታ ለእኔ ትልቅ ትምህርት ሰጥቶኛል። ይህን የዶክመንተሪ የፎቶግራፍ ዘርፍ ከምን ተነስተሽ መረጥሹ? ቅድም እንዳልኩሽ ያው ፎቶግራፊ ትልቅ ሙያ ነው። ከሌሎች ሀገር ጋር ብናስተያየው ኢትዮጵያ ውስጥ ፎቶግራፊ እንደ ሙያ በተለይ አንድን ነገር ለመዘገብና ለማሳየት በሚል መንገድ ብዙም አልተጠቀምበትም ብዬ አስባለሁ። ብዙ መነገር ያለባቸው ታሪኮች አሉ ኢትዮጵያ ውስጥ። ብዙ ጊዜ የኛ ታሪክ የሚነገረው በውጭ ዜጎች ነው። ያው የተለያዩ ፎቶግራፈሮች ኢትዮጵያ ውስጥ መጥተው ፎቶ አንስተው ይሄዳሉ። ነገር ግን እኛ የራሳችን ኢትዮጵያ ውስጥ ብዙ ታሪክ ያለን ከታሪክን ባለፈ ደግሞ እያንዳንዱ ሰው የተለያየ አኗኗራል የተለያየ የተለያየ ነገር ውስጥ ቀልፋል። ስለዚህ እኛ እንደ ኢትዮጵያውያን ከኛ በላይ የሚያውቅ አይመስለኝም የራሳችንን ማንነት ስለዚህ ባለን ባለን ነገር በምንችለው መንገድ ማሳየት አለብን። እያስባ የሆነ ፎቶዎችሽን እንዴት ነው የምታሳየው? እስከ ዛሬ ሴት የታሳይተሻል? አሁን ስራይ አሜሪካ ውስጥ ኒውዮርክ ከተማ ላይ በየአመት የሚካሄድ ትልቅ ፎቶግራፊ ፌስቲቫል ላይ ታይቷል። ከዚህም በተጨማሪ አፍሪካ ውስጥ ደግሞ አዲስ አበባ በአዲስ ፎቶ ፌስት ላይ ታይቷል። እንዲሁም በወርልድ ፕሬስ ፎቶ የሚዘጋጅ ፊንላንድ ላይ እና ሌሎች አውሮፓ ሀገራቶች ውስጥ የመታየት እድል አግኝቷል። እንግዲህ እነዚህ እድል ያገኘት ያው እንደኛ የተለያዩ ትሬኒንጎች ኢንተርኔት ላይ ማያቸው እድሎች እከታተላለሁ፣ አመለክታለሁ። በዛ ብዙ ጊዜ ተቀባይነት አግኝቷል። ራሱ በዚህ ምክንያት መስሀል ላገኘት ያልኩት ነገር ግን ሌሎች ፎቶግራፊ የሚወዱ ሰዎች እነዚህም ሁኔታዎች እንዳሉ ሊረዱን ሊጠቅማቸው ይችላል። የተለያዩ ፌስቲቫሎች አሉ። አፍሪካም ውስጥ የኢትዮጵያ እንዲሁም በተለያዩ ሀገራት እና ኢንትረስት ስላለው ሰው ይረዳሽ ያ ያስባል። ማህበራዊ ድረገጽን ስራሽን ለማስተዋወቅ ምን ያክል ረዳሽ? እንዴት ነው የምትጠቀሚበት? እሱንም ማህበራዊ ገጾች አሁን እንግዲህ ብዙ ቻኪ ያቀራረቡ ነው አሁን ሉትና አይ፣ ትልቅ ተጽዕኖ ያለው ይመስለኛል። ምክንያቱም አንደኛ ራሱሽ የራሱሽን መረጃ እንደታታይበት ነገር ነው፣ ከሀላፊነት ይፈልጋል ነገር ግን ስራዎችን ሰዎች በቀላሉ እንዳያገኙ ያደረገ በጣም የምታደንቂው የፎቶግራፍ ጥበብ ባለሙያ ማንን ነው? ከባድ ጥያቄ ሁምክንያቱም ብዙ ሰዎች አሉ ማደንቃቸው ወይም ስራቸውን ማከብሪያቸው ሰዎች አሉ። እና ይሄ ነው ማለት ተገኛ። ነገር ግን ምናልባት ምን አይነት ስራዎች ብዬ ንግነጥ ብገልጥልሽ ይሻላል። እሺ። በጣም ያስደስተኝ ፎቶግራፎች የአካባቢያችን ወይም ማህበረሰባችን ላይ ተጽዕኖ የሚያደርጉ ለምሳሌ፣ አየር ንብረቱ ያለውን ለውጥ እንዴት ነው ማሳየት ያለብን? ፎቶግራፊ ብዙ ከማውራት አንድ ፎቶግራፊ ይበጣል ይባላል እና በዛ የሰዎችን እይታ መቀየር እንችላለን ለስባለ